በዩኔስኮ ዓለም አቀፍ ቅርስ ጥናት ማዕከል ስር ባሉ የአማካሪዎች ቡድን በላሊበላ ቅርስ ላይ ጥናት ባደረጉ ፈረንሳውያን ባለሙያዎች የቀረበለትን ጥናት ተመልክቶ ቴክኒካዊ ቅድመ አስተያየት ላይ መነጋገራቸውን በዩኔስኮ የኢትዮጵያ ቋሚ መልእክተኛ ጽሕፈት ቤት የፕሮግራም ኦፊሰር ወይዘሮ ፌቨን ተወልደ ለዲደብሊው ተናግረዋል። የፈረንሳይ ቲም በላሊበላ ሄዶ ብዙ ቅድመ ጥናቶች እንዳካሄዱ ይታወቃል። ከዛም በማስከተል ያው ዩኔስኮ ላሊበላ የዓለም ቅርስ በመሆኑ ምንም አይነት የዓለም ቅርስ ላይ ዩኔስኮ ሂዱበት ካላለ ምንም ማድረግ አይቻልም። ስለዚህ ያደረጉትን ጥናት ለዩኔስኮ የዓለም ቅርስ ማዕከል ልከዋል። እሱን በማስከተል ነው ይሄ ስብሰባ የተደረገው ማለት ነው። ምክንያቱም በሁለቱ ግኝቶች መካከል ትንሽ ለውጦች አሉ። እሱን ለማስማማት የተደረገ ነው እና ቀጣይ አካሄድ ላይ ለመስማማት ነው በዩኔስኮ እና በፈረንሳይ ባለሙያዎች በተደረገው ጥናት ላይም የጋራ መግባባት እንደነበር ወይዘሮ ፌበን እንዲህ ሲሉ ያስረዳሉ። በፈረንሳዮቹ በኩል የሚሉት እነሱ ያደረጉት ጥናት ላይ ምንን ለማሳየት ችለዋል። መጠለያ የነበረባቸው ቤተክርስቲያናትና የሌለባቸው መካከል ያለውን ለውጥ አጉልተው ለማሳየት ችለዋል። በዛም ላይ ያልተጠለሉት ይበልጥ እንደተጎዱ እና አንዱ ቤተክርስቲያን ወደ ሌላው ያሉት መተላለፊያ ሳይቀር መጠለል እንዳለባቸው ነው የነሱ ጥናት የሚያሳየው። ከዚህ ቀደም ደግሞ ዩኔስኮ ባለፈው ሜ ሁለት ሺ የአስራ ስምንት ላይ ሄደው ባደረጉት ጥናት መጠለያው ሊነሳ ይችላል እና ሌላ ትራዲሽናል ሜቶዶችን በመጠቀም ቅርሱን መጠበቅ ይቻላል የሚል ኮንክሉዥን ላይ ደርሰው ነበር። እሱን ለማስማማት ሲሆን የተደረገው ይሄ ስብሰባ። አሁን መጠለያው ሊነሳ ሚለው የመጣው ከዩኔስኮ ኤክስፐርቶች ላይ ይህንን ያመጡት ያው ከሎካል ኮሚኒቲው የመጣ ጥያቄ በመሆኑ ነው። ስለዚህ ስለዚህ አሁንም መጠለያ ካስፈለገ የዩኔስኮ ባለሙያዎች መጠለያ አይኖር ብለን አንልም ብለዋል። ዋናው ከሎካል ኮሚኒቲው እና ከቸርቹ አባላት ጋር በስምምነት የሚደረግ አካሄድ መሆን አለበት በሚል ያው ዲሲዥን ለመድረስ እንዳለብን ነው ያው የተስማሙት። በላሊበላ ቅርስ ላይ ለሚደረገው ጥገና ቅድመ ጥናት እያደረገ የሚገኘው የፈረንሳይ የቅርስና ጥገና ጥናት ቡድን የመጀመሪያ ቅድመ ጥናቱን ባለፈው ጥር ወር ላይ ማጠቃለሉን የገለጹልኝ ፈረንሳይቷ የቅርስ ጥገና ጥናት ቡድን መሪ ማሬ ሎር ዶራ በቅድመ ምርመራው በተደረገው ውጤት መደምደሚያ ላይ ውሳኔ ላይ ባይደረስም፣ ቅርሱን ግን በዘላቂነት ለመጠበቅ ካስፈለገ ሌላ አዲስ መጠል እንደሚያስፈልግ የቅርስ ጥናት ባለሙያዋ ተናግረዋል። ይህ የተመራማሪ ሳይንቲስቶች ውሳኔ አይደለም፣ ግን በመጨረሻ የፖለቲካ ውሳኔ ነው ሊሆን የሚችለው። ያም በኢትዮጵያ ነው ሊወሰን የሚችለው። ያንን መጠለያ የምናነሳው ከሆነ ሌላ አዲስ መጠለያ ማኖር ይኖርብናል። ምክንያቱም ቅርሱን እንዲህ እንዳለ እንዲጠበቅ ከፈለግን የቤተክርስቲያኑ ጣራ መሸፈን ይኖርበታል። ምክንያቱም ያ ካልሆነ አለቱን ከዝናብና ከጎፍ ከመሸርሸር ልንታደገው አንችልም በዩኔስኮ በኩልም በፈረንሳይ አጥኚዎች በኩል የቀረበለትን ጥናት መነሻ በማድረግ ለመፍትሄ ቀጣይ አካሄዶች እንዳሉ የጠቆሙት በዩኔስኮ ዓለም አቀፍ ቅርስ ማዕከል የባህል ሴንተር የአፍሪካ ክፍል ዋና ኃላፊ ሚስተር ኤድሞንድ ሙኩዋላ ተከታዩንም ብለዋል። ይህ የቅርስ ጥናት መፍትሄ የተለየ ነው። ስለዚህም ካሉት ውስጥ አንደኛውን ለመጠቀም የተለየ መንገድ ወይም ዘዴ መጠቀም ያስፈልገናል ። እንዲሁም በሁለቱ የቅርስ ጥናት ባለሙያዎች በቀረቡት መፍትሄ ሀሳቦችም ምን ያህል የአካባቢው ማህበረሰብ ሊያካትት ይችላል የሚለውም ያሳስበናል። ለዲ ደብልዩ ለተጠናቀረው ዘገባ ሃይማኖት ጥሩነህ ነኝ፣ ከፈረንሳይ ፓሪስ።